You're with SBS Radio. ወቅታዊ ጉዳዮች። የአውስትሬሊያ ነባር ዜጎች ሰንደቅ ዓላማ ለመጀመሪያ ጊዜ ከሲድኒ ወደ ሆባርት በሚካሄደው የጀልባ ውድድር ተሳታፊ በሆነችው ጀልባ ላይ በመለበለቧ በታሪክ የባህር መዝገብ ሰፍሯል። ጀልባዋ የሲድኒ ሆባርት የጀልባ አሽቅድድም ከተጀመረ ሰባ አምስት ዓመታት በኋላ ወደ ሆባርት የሕገ መንግሥት ወደብ አምርታለች። ከአስራ አንዱ የጀልባ ቀዛፊዎች ስምንቱ ነባር ዜጎች ናቸው። የትራይባል ዋሪየር አንዱ ቀዛፊ ወይን ጆንስ ስለ ታሪካዊ ተሳትፏቸው ሲገልጡ በሲድኒ ሆባርት የ75 ዓመታት የጀልባ ውድድር ታሪክ አንድም የነባር ዜጎች ቡድን አልነበረም። አንድም ይህ የመጀመሪያው ነው። አውስትራሊያ ውስጥ የትኛውም ስፍራ የሚኖሩ ሰዎች ሁሉ ጀልባዋን እንዲመለከቱ ህልማቸውን ከዚች ጀልባ ጋር አያይዘው ወደ ባሕሩ ውቅያኖሶች ጠረፍ እንዲከተሉን እሻለሁ። ፋይዳው ይህ ነውና ብለዋል ከቀዛፊዎቹ አንዱ አሲን ቲምበርሊ። ከሐምሳ ዓመታት በላይ ቀዝፈዋል። ይሁንና ከጀልባ ቀዛፊዎቹ ውስጥ ከቶንም ውቅያኖስ ያላዩ እንደነበሩና ውቅያኖስን ከትልቅ ሐይቅ ጋር ያነጻጸሩ እንደነበሩ ወይን ጆንስ ተናግረዋል። አክሎም ይህ የነሱ የመጀመሪያ ጊዜ የሲድኒ ሆባርት ቀዘፋ ሌሎች ወጣት ነባር ዜጎችን እንደሚያነቃቃ ያላቸውን ተስፋ ገልጠዋል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ስ ስ